በአማራ ክልል ለቅማንት ህዝቦች ራስን በራስ የማስተዳደር ጥያቄ ህዝብ ውሳኔ ለማካሄድ የድምፅ ሰጪዎች ምዝገባ ከነሐሴ 29 ቀን 2009 ዓም እስከ መስከረም 3 ቀን 2010 ድረስ መካሄዱን የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ ያመለክታል። ይሁድንና የባህል ቀናትን ጨምሮ ለአስር ቀን የተካሄደው የመራጮች ምዝገባ የህዝብ ውሳኔውን ለማካሄድ ከተገመተው 25000 ሰዎች ውስጥ ከ23000 በላይ መራጮች መመዝገባቸውን በቦርዱ የህዝብ ግኙነት ዳይሬክተር አቶ ተስፋ ለመባይ ለዶችቤሌ ተናግሯል። የኢትዮጵያ ፌዴሬሽን ምክር ቤት የአማራና የቅማንት ህዝቦች ተቀላቅለው በሚኖርባቸው በ12 ቀበሌዎች ውስጥ ህዝብ ውሳኔው እንዲካሄድ ብታቀድም፣ ስምንት ቀበሌዎች ላይ ብቻ የመራጮች ምዝገባ መካሄዱ አቶ ተስፋለም ተናግረዋል። በቀሪዎቹ አራት ቀበሌዎች ምዝገባው ያልተካሄደበት ምክንያት ምን እንደሆነና እጣ ፈንታቸውስ ምን ይሆን ተብሎ አቶ ተስፋለም ሲጠየቁ ምንድን ነው የደረገው? ወደ ጭልጋ ወረዳ ስድስት ቀበሌዎች አሉ። እነዚህ ስድስት ቀበሌዎች በሁለቱ ምዝገባ ተካሂደዋል። በአራቱ ግን ህዝቡ ያው ከመሰዳደሩ ጋር ተጨማሪ ውይይት እያደረጉ ስለሆነ መሰዳደሩ ያው ውይይቱ ከተጠናቀቀ በኋላ ለእኛ እንደሚያሳውቀን በነገረን መሰረት እስካሁን ድረስ እየጠበቅን ነው ያለ ነው ማለት ነው። አራት ቀበሌዎች መሰዳደሩ ያው ባሳወቀን ጊዜ እኛም ጽህፈት ቤቱም ለቦርዱ አቅርቦ የጊዜ ሰሌዳ ማሻሻያ ተደርጎ የሚሄድ ይሆናል ማለት ነው። መጪ ይሁድ የህዝብ ውሳኔው ለማካሄድ ከኦሮሚያ ከቤኒሻንጉል ጉሙዝ ከአዲስ አበባ ዘገባና ከደቡብ ብሔር ብሔረሰቦችና ህዝቦች የተውጣጡ ልምድ ያላቸው የምርጫ አስፈጻሚዎች በቦታው እንደሚገኙ አቶ ተስፋ ዓለም ይናገራሉ። ምርጫውንም ለመታዘብም ሆነ ተሳትፎ ለማድረግ ተቃዋሚ የፖለቲካ ፓርቲዎችን ጨምሮ ይገባኛል የሚሉት አካላት አልተሳተፉም ሲሉ ፌዴሬሽኑንም ሆነ ምርጫ ቦርዱን የሚተቹ አሉ። የመላው ኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንት አቶ ሙሉጌታ አበበ አንዱ ናቸው። እውነት ህዝባዊ ይዘትና ህዝባዊ ሽታ ካለ ፖለቲካ ፓርቲዎች ፍትሐዊነቱን ለማረጋገጥ ልንነጋገርበት ይገባል። አንድ ጠርቶ የፖለቲካ ፓርቲዎችን ማወያየት አለበት። በታዛቢነት እንኳን የፖለቲካ ፓርቲዎች መገኘት አለባቸው። ታዛቢ እንኳን ሆነው ምርጫ አስፈጻሚ ባይሆኑ ሌላ ጉዳይ ባይኖር እውነት ሪፍረንደሙ ትክክል ነው ወይ? ብለው መታዘብ አለባቸው። የህዝብ ጥያቄ ነው ወይ? ህዝቡ ምርጫው ይሄ ነው ወይ? ፍላጎቱ ይሄ ነው ወይ? በእውነት ለዘመናት ለዘመናት ለረጅም ዘመን የኖረ የአማራና የቅማንት የአንድ ሳንቲም ሁለት ገጽታዎች አሁን ዛሬ ላይ ከአማራ ሪፍረንደም ቅማንት ለብቻው ሪፍረንደም ተደርጎ እውነት ጥያቄ የማህበረሰብ ነው ወይ? የሚለው ጥያቄ ምልክቶች ለዘመናት አብሮ ጎን ለጎን በኖረው የአማራና የቅማንት ማህበረሰብ መካከል የነበሩት ግንኙነቶች በጣም ሰላማዊ እንደነበረ በአዲስ አበባ ዩኒቨርሲቲ በማህበረሰባዊ ጥናት ስለ አማራና ቅማንት ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ግንኙነት በተመለከተ ዶክትሬት ድግሪያቸውን በማጥናት ላይ የሚገኙት አቶ ዳዊት ዮሴፍ ለዶችቬሌ ተናግረዋል። የቅማንት ህዝብ ወደዚህ ውሳኔ እንዲመጣ ያደረገው መንሴ ምን ሊሆን ይችላል ተብሎ ሲጠየቁ፣ እኔ አሁን ከዚህ አሁን ኦልሬዲ እኔ ወደ አዲስ አበባ ተመልሻለሁ። ባለፈው ጊዜ ፊልድ አካባቢ አካባቢ ነበር። ኢንተርቪውም ለማድረግ ሞክር ያለው ምንድነው ኦልሬዲ አሁን የተወሰኑ ቀበሌዎች ወደ ሰልፍ አድሚኒስትሬቲቭ እንትኖች ሊካተት የሚችሉ የተሰጡ እንትኖች አሉ። ወደ አርባ ሁለት ወደ አርባ ሁለት የሚደርሱ ቀበሌዎች አሉ። አሁን ምንድነው እነዚህ አንዳንድ ውዝግብ የተነሳባቸው ቀበሌዎች አሉ። ወደ ሰልፍ አድሚኒስትሬቲቭ ሊካተቱ አይካተቱ በሚሉ ዙሪያ ላይ የተነሱ ውዝግቦች ነገሮች አሉ እና እነዚን ሶልቭ ለማድረግ የተደረገ ነው። ገዢው ፓርቲ አማራና ቅማንትን ብሎ ጎንደርን ሁለት ለመክፈል ያቀደው የህዝብ ውሳኔ እንጂ ሁለቱም ማህበረሰብ የባህልም ሆነ የቋንቋ እንዲሁም የሃይማኖት ልዩነት የላቸው የሚሉት ደግሞ የጎንደር ህብረት ለኢትዮጵያ አንድነት የስራ አስፈጻሚ አባል አቶ አበበ ንጋቱ ናቸው። ገዢው ፓርቲ መራጮችን በማስፈራራትና ለመራጮች ገንዘብ በመስጠት ድምፅ እንዲሰጡ እያስገደደ ነው የሚሉትንም ትችቶች እንደሚጋሩም ይናገራሉ። በጎንደር አሁን በሚደረገው ሪፈረንደም ላይም ይሄን ሊያደርግ እንደሚችል ምንም አንጠራጠርም። ኮረጆ መገልበት ገንዘብ ሰጦ ድምፅ ለዚህ ማለት የሚቆጣጠሩት እነሱ ናቸው። ምርጫውን ቦክሱን የሚቆጣጠሩ እነሱ ናቸው። ሌላ ታዛቢ የለም። የሚፈልጉትን ማድረግ ይችላሉ። መስከረም ስምንት የህዝብ ውሳኔው የድምፅ ቆጠራ በድምፅ መስጫ ጣቢያዎች በይፋ እንደሚገለጽና የድምፅ ቆጠራ ውጤት ተጠናቅሮ መስከረም አስራ አምስት ለፌዴሬሽን ምክር ቤት እንደምላክም የጊዜ ሰሌዳው ያመለክታል።